ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የሰኞ ግንቦት 3 2012 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች። የማስተናግዳችሁ ሰሎሞን አባተ ነኝ። ኢትዮጵያ ህዳሴ ግድብን ቀደም ሲል በያዘችው ጊዜ መሙላት እንደምትጀምር የውሃ የመስኖና የኤሌክትሪክ ኃይል ሚኒስትሯ በድጋሚ ያረጋገጡ። በዲክለሬሽን ኦፍ ፕሪንሲፕል ውስጥም የተስማማ ነው፣ በመሪዎች ስምምነት ውስጥ የተስማማ ነው። ኮንስትራክሽን ሂደቱ እየተካሄደ ሙሊቱም አብሮ እንደሚሄድ ነው። አሁን የኮንስትራክሽን ደረጃ ውሃ መራዥ የመጀመሪያውን ዓመት ውሃ መያዝ ደረጃ ላይ ስለደረሰ በመጪው ክረምት ውሃ እንይዛለን ማለት ነው። ዶክተር ስለሺ በቀለን ዛሬ ከተካሄደው በጠቅላይ ሚኒስትሩ የተመራ የከፍተኛ ደረጃ የግምገማ ስብሰባ በኋላ አነጋግረናቸዋል። በአብይ ርዕስ ይመለሳሉ። ሌሎችም በርካታ የኢትዮጵያና ዓለም አቀፍ ዘገባዎችን ይዘናል። አብራችሁን ሁኑ ስርጭታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 94.3 ላይ በቀጥታ መከታተል ትችላላችሁ። ፕሮዲውሰሩ ንጉሱ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ከኢትዮጵያ ዕለታዊ የኮሮና ቫይረስ ስርጭት ይዞታ መረጃ እንጀምራለን። ባለፉት 24 ሰዓታት ለ1764 ሰዎች የላቦራቶሪ ምርመራ ተደርጎ 11 በቫይረሱ የተያዙ መገኘታቸውን የጤና ሚኒስቴር አስታውቋል። በአጠቃላይ በቫይረሱ መያዛቸው በምርመራ የተረጋገጠው ሰዎች ቁጥር 250 መድረሱንም አክሎ ገልጿል። በሌላ በኩል ተጨማሪ ስድስት ሰዎች ትናንትና ከበሽታው እንዳገገሙና እስካሁን በአጠቃላይ አንድ መቶ አምስት ሰዎች ማገገማቸውን በፌስቡክ ገጹ ላይ ያሰፈረው የጤና ሚኒስቴሩ እስካሁን ምርመራ የተደረገላቸው ሰዎች ቁጥር 36624 መድረሱንም አመልክቷል። በዩናይትድ ስቴትስ የፕሬዝደንት ዶናልድ ትረምፕ አስተዳደር ሁለት የዋይት ሀውስ ረዳቶች በኮሮና ቫይረስ መጠቃታቸውን ተከትሎ የጥንቃቄ እርምጃዎችን እየወሰደ ነው። በሌላ በኩል የክፍለ ግዛቶች ገደቦች መላላትና የኢኮኖሚው መከፈት ላይ አትኩሮ መንቀሳቀሱን ቀጥሏል። ቢያንስ ሁለት የቤተ መንግስቱ ረዳቶች በቫይረሱ መጠቃታቸው ይፋ ሆኗል። አንደኛው የፕሬዝደንት ዶናልድ ትረምፕ ረዳ ሲሆኑ ሌላዋ የምክትል ፕሬዝደንት ማይክ ፔንስ የፕሬስ ኃላፊ ናቸው። የምክትል ፕሬዚደንቱ ቃል አቀባይ ሲናገሩ ፔንስ ምርመራ ተደርጎላቸው ቫይረሱ አልተገኘባቸውም ብለዋል። ለዛሬ ሰኞ በተያዘ ከክፍለ ግዛት አገረ ገዢዎች ጋር የኮሮና ቫይረስ ምላሽና የኢኮኖሚው ማንሰራራት ላይ ያተኮረ የቪዲዮ ጉባኤ ላይ ለመካፈል ወደ ዋይት ሀውስ እንደሚመለሱም አብራርተዋል ቃል አቀባዩ። ምክትል ፕሬዚደንቱ የዋይት ሀውስ የሕክምና ክፍል የሚሰጣቸውን ምክር መቀበላቸውን ይቀጥላሉ፣ ተለይተው ግን እየተቀመጡ አይደሉም ሲሉ ነው ትናንትና ቃል አቀባያቸው ዴቪን አማሊ ያስታወቁት። በዋይት ሀውስ የጸረ ኮቪድ-19 ትግል ዋናው ኤክስፐርት ዶክተር አንቶኒ ፋውቺ ቫይረሱ አልተገኘባቸውም፣ ነገር ግን ራሳቸውን ለይተው ነው ያሉት። በቫይረሱ ከተጠቁት የዋይት ሀውስ ባልደረቦች አንደኛው በተገኘበት ስብሰባ ላይ የነበሩ ሁለት ሌሎች ከፍተኛ የግብረ ኃይሉ አባላትም ራሳቸውን ለይተው ተቀምጠዋል። የምግብና የመድኃኒት አስተዳደር ኃላፊው ስቴፈን ሃን እና የበሽታዎች ቁጥጥርና መከላከል ማዕከሎች የሲዲሲ ዋናው ስራ አስኪያጅ ሮበርት ሬድፊልድ ናቸው። ለሁለት ሳምንት ራሳቸውን አግልለው እንደሚቀመጡ ታውቋል። በዩናይትድ ስቴትስ በኮሮና ቫይረስ የተጠቁት ሰዎች ቁጥር ከአንድ ነጥብ ሶስት ሚሊዮን አልፏል። እስካሁን በበሽታው ሳቢያ ከ ከ ሺህ በላይ ህይወታቸው አልፈዋል ከሁሉም በከባዱ በወረርሽኙ የተጠቃችው ኒውዮርክ እንደ ሌሎቹ አነስ ያለ የተጠቂ ቁጥር ያላቸው ስቴቶች አንዳንዶቹን የንግድ ድርጅቶች ከፊታችን አርብ ጀምራ እንዲከፈቱ ለመ ፍቀድ አቅዳለች። በዚህ እቅድ መሰረት አገረ ገዢው አንድሩ ኮሞ በክፍለ ግዛቱ የሚሰሩ የአረጋውያን እንክብካቤ ቤቶች ሰራተኞች በሳምንት ሁለት ቀን የቫይረሱ ምርመራ እንዲደረግላቸው አዘዋል። ወደ ስድስት መቶ ከሚሆኑት ተቋማት ውስጥ ይህን ትዕዛዝ የማይፈጽሙ የስራ ፈቃዳቸውን ይነጠቃሉ ሲሉ አስጠንቅቀዋል ኮሞ በሌሎች የዓለም አካባቢዎች ለአምስት ሳምንታት ጥብቅ የእንቅስቃሴ ገደብ አጽንታ የከረመችው ኒውዚላንድ ከፊታችን ሐሙስ ጀምራ የተወሰኑትን ለቀቅ እንደምታደርግና ነዋሪዎች ወደ ምግብ ቤት ሲኒማ ቤትና የገበያ አዳራሽ መሄድ እንደሚፈቀድላቸው አስታውቃለች። የአገር ውስጥ ጉዞም ይፈቀዳል ተብሏል። ፈረንሳይም ለስምንት ሳምንታት የቆዩትን ገደቦች ዛሬ ያላላች ሲሆን ነዋሪዎች ካለፈቃድ ከቤት ውጭ እንዲንቀሳቀሱ፣ አንዳንድ መደብሮችም እንዲከፈቱ ተፈቅደዋል። የመጠጥና ምግብ ቤቶች ግን እንደተዘጉ ናቸው። ስፔን፣ ቤልጅየምና ግሪክ ተመሳሳይ እርምጃ ወስደዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ግን ያን ለማድረግ ገና ነን ነው ያሉት። የምንመራው በምኞትና በኢኮኖሚ ችግር ሳይሆን በሳይንሱና በመረጃና በሕዝብ ጤና ጥበቃ ነው ብለዋል። ለሳምንታት እጅግ ዝቅተኛ የኮሮና ቫይረስ አዲስ ተያዦች አሀዝ የነበራት ደቡብ ኮሪያ ደግሞ ዛሬም እንደ ትናንቱ ከ30 በላይ አዲስ ተጠቂዎች መገኘታቸውን ይፋ አድርጋለች። በዓለም ዙሪያ የተረጋገጠው የኮሮና ቫይረስ ተጠቂዎች ቁጥር በአሁኑ ሰዓት ከ4.1 ሚሊዮን በላይ ሆኗል። ለህልፈት የተዳረጉት ደግሞ ከ282,000 በላይ ማሻቀቡን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አውሮፓ ለመግባት በሜዲትራኒያን ባህር በኩል ህገወጥ በሆነ መንገድ ለማቋረጥ የሚሞክሩትን ፍልሰተኞችና ስደተኞችን ለማዳን የሚደረገውን ጥረት የአውሮፓ ሀገሮች መከላከላቸውን ከቀጠሉ በስደተኞቹና በፍልሰተኞቹ ህይወት ላይ አደጋ ይደቀናል ሲሉ የተባበሩት መንግስታት ድርጅት አገልግሎቶች አስጠንቅቀዋል። ሊሳ ሽላይን ከጄኒቫ ዘገባ ልካለች። አዳነች ፍሳዬ ታቀርበዋለች። የመድህን መርከቦች በሜዲትራንያን ባህር ችግር ላይ የወደቁ ፍልሰተኞችን መርዳት አቁመዋል የሚል ከቅርብ ጊዜያት ወዲህ እየተሰማ ያለው ወሬ የተባበሩት መንግስታት ድርጅት የሰብአዊ መብት ጽፈት ቤትን ማሳሰቡ ታውቋል። ሜዲትራኒያን ባህር ፍልሰተኞች ሕገወጥ በሆነ መንገድ ከሚጓዙባቸው አደገኛ ከሚባሉት መስመሮች አንዱ መሆኑ የሚታወቅ ነው። አንዳንድ የአውሮፓ ሀገሮች የግል የመድህን መርከቦች ችግር ላይ የወደቁ ፍልሰተኞችን እንዳይረዱ ለማገድ ሲሉ የሚያደርጉትን የተቀነባበረ ክልከላን እንደሚያወግዝ የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎት ቃል አቀባይ ሮፐርት ኮልቤል ገልጸዋል። እንዲህ አይነቱ ሕይወትን አደጋ ላይ የሚጥል ተግባር የሚፈጸም ያለው ከሊቢያ ወደ አውሮፓ ለመግባት የሚጓዙት ፍልሰተኞችና ስደተኞች በተበራከቱበት ወቅት መሆኑን ኮልቪል አስገንዝበዋል። በመድን ተግባር ላይ የተጣሉት እገዳዎች አሁንኑ እንዲነሱ ጥሪ እናቀርባለን። እንዲህ አይነቶቹ እርምጃዎች የሰው ልጅ ሕይወትን አደጋ ላይ እየጣሉ ነው። ካለፈው ጥር ወር አንስቶ በነበሩት ሶስት ወራት ውስጥ ከሊቢያ የሚነሱት ፍልሰተኞች ብዛት አምና በዚህ ወቅት ከነበረው በአራት እጥፍ ጨምሯል ይላሉ የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎት ቃል አቀባይ ኮልቨል። ባህር ላይ ከሞት የተረፉትን ስደተኞችና ፍልሰተኞች ወደ ሊቢያ የመመለሱ ተግባር እንደሚያሳስበው አገልግሎቱ ተናግሯል። ከባህር የሚመለሱት ስደተኞች ዘግናኝ ሁኔታ እንደሚጠብቃቸው ሰቆቃ የማዋከብ ተግባርና የወሲብ ጥቃት እንደሚገጥማቸው የሰብአዊ መብት አገልግሎት ጠቁሟል። የጤና ጥበቃ አገልግሎት እንደማያገኙና ሌሎች የሰብአዊ መብት ረገጣዎች እንደሚፈጸሙባቸው አገልግሎቱ አክሏል። ስደተኞቹና ፍልሰተኞቹ የሚያዙባቸው ቦታዎች የተፋፈጉ በመሆናቸው ለኮሮና ቫይረስ እንደሚጋለጡ የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎቱ ጠቁሟል። ስለሆነም መላ ስደተኞቹና ፍልሰተኞቹ ከሊቢያ ማጎሪያ ቦታዎች እንዲፈቱ አገልግሎቱ ጥሪ አድርጓል። ሱዳን ምስራቃዊ ከተማ ከሰላ ውስጥ በሁለት ጎሳዎች መካከል በተፈጠረ ግጭት ሶስት ሰዎች ሲገደሉ ሌሎች ሰባ ሰዎች መቁሰላቸው ተዘግበዋል። በቤኒ አምር እና ኑባ ብሔረሰቦች አባላት መካከል በየጊዜው የሚነሳው ግጭት ባለፉት ሐሙስና አርብ አገር ሽቶ መኖሪያ ቤቶች በእሳት መጋየታቸውን የክፍለ ግዛቷ ተጠባባቂ አስተዳዳሪ ትናንትና አስታውቀዋል። ግጭቱ በምን ምክንያት እንዳገረሸ ግን ግልጽ አይደለም። ባለፈው ጥር ወር በሁለቱ ወገኖች መካከል ፖርት ሱዳን ላይ በተቀሰቀሰ ግጭት ስምንት ሰዎች ሲገደሉ ብዙዎች ቆስለዋል፣ ብለው የአካባቢው የሐኪሞች ማህበር አባላት አስታውቀው እንደነበረ ይታወሳል። ባለፈው መስከረም ወር የሀገሪቱ ከፍተኛ ወታደራዊ አዛዥ ጀኔራል ሞሀመድ ሐምዳን ሁለቱን ወገኖች እርቅ ካልመሰረታችሁ በስተቀር ሁለታችሁንም ከሀገር አስወጣለሁ ብለው ካስጠነቀቁ በኋላ ሰላም ወርዶ እንደነበረ ነው የተዘገበው። በካሜሩን በታወከው የእንግሊዝኛ ተናጋሪው ክፍለ ግዛት የአንዲት ከተማ ከንቲባ በተገንጣይ ታጣቂ ጥይት መገደላቸውን የደረሰን ዜና አስታወቀ። አሹ ፕሬስሊ ኦጆንግ ከዋና ከተማዋ 500 ኪሎ ሜትር ርቀት ላይ የምትገኝ ከተማ ከንቲባ ነበሩ። በመኪና ታጅበው ሲጓዙ ከተገንጣይ ኃይሎች በኩል ተኩስ ተከፍቶባቸው መገደላቸውን የመንግስቱ የዜና ማሰራጫዎችና አንድ ከፍተኛ ወታደራዊ ባለስልጣን ናቸው ያመለከቱት። የዓለም የጤና ድርጅት በየመን በሁቲዎች ቁጥጥር ስር ባለው ዋናው የሀገሪቱ አካባቢ እንቅስቃሴዎቹን አቋርጧል። የሁቲዎቹ አማጺ ቡድን ዋና ከተማዋን ሰንዓንና የቀይ ባህር ወደብ ከተማዋን ሁዴይዳን ጨምሮ በሚቆጣጠራቸው የሀገሪቱ ክፍሎች በኮሮና ቫይረስ ተይዘዋል ተብለው ስለሚጠረጠሩ ሰዎች በተሻለ ግልጽ እንዲሆን ግፊት ለማድረግ መሆኑን ነው ያስታወቀው ደብሊው ኤች ኦ። የኢራቅ ፍርድ ቤቶች በእስር ላይ ያሉ የመንግስት ተቃዋሚዎች እንዲለቀቁ አዘዙ። አዲሱ የሀገሪቱ ጠቅላይ ሚኒስትር ሙስታፋ አልካዲሚ ባስተላለፉት የመጀመሪያው በሆነ ከፍተኛ ትዕዛዝ መሰረት ነው ፍርድ ቤቶቹ ውሳኔውን የሰጡት። ኢራቃውያን ሕግ እስካልጣሱ ድረስ ተቃውሞ የማሰማት መንግስታዊ መብት አላቸው ሲል ሀገሪቱ የበላይ የፍትህ አካላት ምክር ቤቱ መግለጫ አውጥቷል። አዲሱ ጠቅላይ ሚኒስትር ቅዳሜ መታው የመጀመሪያው የካቢኔ ስብሰባ በኋላ ለጋዜጠኞች በሰጡት ቃል የተቃውሞ ሰልፈኞች የህግ ጥበቃ ሊደረግላቸው ይገባል፣ መታሰር የሚገባቸው ሁከት የሚያስነሱ ብቻ ናቸው ማለታቸው ተጠቅሷል። የሰብዓዊ መብት ቡድኖች እንዳመለከቱት በኮሮና ቫይረስ ወረርሽኝ ምክንያት ከመቀዛቀዙ በፊት በሀገሪቱ ሲካሄድ የነበረው ህዝባዊ ተቃውሞ ላይ የጸጥታ ኃይሎች ተኩስ ከፍተው ቁጥራቸው ወደ ስድስት መቶ የሚጠጉ ተቃዋሚዎችን ገለዋል። አዲሱ ጠቅላይ ሚኒስትር እስረኞች እንዲለቀቁ ቢያዙም በዋና ከተማዋ በባግዳድ ትናንትም የተቃውሞ ሰልፉ መቀጠሉን የታወቀው ተቃዋሚዎች አዲሱ ጠቅላይ ሚኒስትር የተመረጡት ሀገሪቱን በተቆጣጠሯት የፖለቲካ ተቋማት በመሆኑ እውነተኛ ለውጥ አይመጣም ነው የሚሉት። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አመሰግናለሁ፣ ቆንጂት ለዜናው። በኮቪድ-19 ምክንያት እየሰራች ካለችበት ከቤቷ ነው ዜናውን ያሰማችን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ግንቦት 3 2012 ዓ ም ስርጭታችን ነው የምትከታተሉት። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። የበላቱን በልቻ

ዩናይትድ ስቴትስ ውስጥ የሚኖሩ የባህር ዳር ተወላጆች በኮቪድ-19 ምክንያት ለጉዳት የተጋለጡ የከተማይቱን ሰዎች እየረዱ ናቸው። ዓለም አቀፍ ዜናዎች ወደሚተነተኑበት ክፍለ ጊዜ እንሸጋገራለን። በቅድሚያ አብይ ርዕስ ይቀርባል። ህዳሴ ግድብ አጠቃላይ ግንባታው 73 ከመቶ ተጠናቋል። ኢትዮጵያ ግድቡን ከሁለት ወራት በኋላ መሙላት እንደምትጀምር አስታውቃለች። ዛሬ በጠቅላይ ሚኒስትሩ ከተመራው የከፍተኛ ደረጃ የግምገማ ስብሰባ በኋላ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለን አገኝቼ አነጋግሬ ያለሁ። ዶክተር ስለሺ በቀለ የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ጤና ይስጥልኝ እንደምናመሽው ጤና ስትልኝ ሰለሞን፣ እንዴት ነው? እግዚአብሔር ይመስገን ለጊዜው። በጣም አመሰግናለሁኝ በተጣበበ ስራ ውስጥ ለሰጡኝ በድጋሚ ክቡር ሚኒስትር። ለመሆኑ የዛሬ ስብሰባችሁ ለምን ተጠራ? ምን ይዘት ነበር ውስጥ ያጠር አድርገው ይንገሩኝ። ያው ስብሰባው የጋራ ምክክር የምናደርግበት መድረክ ነው። ቴክኒካል ቲም አለ። ከዚያም የመንግስት የበላይ አመራር ከክቡር ጠቅላይ ሚኒስትሩ ጀምሮ ምክትል ጠቅላይ ሚኒስትሩ፣ ውጭ ጉዳይ የመሳሰሉት ጉዳዩን በጋራ ይዘነው እየሰራን ስለሆነ በዛ መልክ ያለውን ፕሮግሬስ ለማየት በጋራ ያደረግነው ነው ውይይት ነው። በይዘቱ የፕሮጀክቱ የደረሰበትን ደረጃ በግንባታ ያ በጣም ፈላጊ ጉዳይ፣ እሱም በጋራ አይተናል። የደረስንበትን በተለይም በክረምቱ የውሃ ሙሊት የሚያዝበት ታርጌት ላይ ግምገማ አድርገናል። ከዚያም የህዳሴ ግድብ በወደር ቤነፊት በጣም በስፋት የሚሰጠውን ጥቅም ከአንድ ሀገር ጥቅም ባሻገር ለሌሎችም ለአካባቢውም ግሎባሊም ለዓለም የሚሰጠውን ጥቅም እዚሁ ተዋይተንበታል። በዚህ በህዳሴ ግድብ የሶስትዮሽ ድርድር ደግሞ እንደዚሁ አሉት ፕሮሰስ እና የትብብር ደረጃዎች ያሉበትና ያሉትን ቻሌንጆች እንደዚሁ አይተናል። ከዛም ወደፊት እንዴት የተለያዩ ነገሮችን እናስኬዳለን የሚሉት ላይ የወደፊት አቅጣጫ አይተንበታል ማለት ነው። ለመሆኑ ያሉትን ፈተናዎች ያሏቸው ነገሮች ምንድን ናቸው ብላቸው ብላችሁ አነጠራችኋቸው፣ አወጣችኋቸው? በአጠቃላይ እንደ አገር በርካታ ቻሌንጆች አሉ አሁን ባለበት ሁኔታ ሲታይ ከፖለቲካል ኢኮኖሚ እና ከትብብሩ አኳያ በርካታ ነገሮች አሉ። አንደኛው ዲስረፕቲቭ የሆነ ከፍተኛው ችግር የኮቪድ አስራ ዘጠኝ ችግር ነው። እሱ ማለት የህዳሴ ግድብ በሰብ ነው ለህዝብ በገባነው ቃል መድረስ የሚችልበት ሁኔታ የመገምገም ይህም እንግዲህ ግድቡን የመስራት ራሱ ነው የሆነ ከዚህ አይነት የጤና ሁኔታ ጋር ተገናኝቶ የሚያድሩ የሚያሳድረው ተጽዕኖዎች አሉ። እነሱም እንደዚሁ ኢምፖርታንት ናቸው። የፖለቲካል ጉዳዮች አሉ። ከምርጫ ከመሳሰሉት ነገሮች ጋር ተያይዞ ዋና ዋና አንኳር የሆኑት ነገሮች እንደዛ ይታያሉ። ነገር ግን ከግድቡ የግንባታ ሁኔታና በተለይም ከታችኞቹ ሁለት ሀገሮች ጋር ያለውን የድርድር ሁኔታ የማየት ጉዳይን የበለጠ ትኩረት የተሰጠው ነው በዚህ ስብሰባ ማለት ነው። በተለይ የታችኞቹን ያሉኝ ክቡር ሚኒስትር ከሰሞኑም የግብፅ አቤቱታ ጋር ትንሽ ጎላ ያለ ትኩረት ያለው ይመስለኛል። አሁን በዓለም አቀፍ ደረጃም በአካባቢ ደረጃም እና ገምገማችኋል ለመሆኑ የግብፅን አቋም የሰሞኑን ለጸጥታ ጥበቃ ምክር ቤት ያስገባችሁን አቤቱታ በሚገባ ገምግበናል። የሰኮን ደብዳቤ የተጠቀሱትንም በኤድሞ ማር በሚባሉ ውስጥ የተያዘው ኮንቴንት በዛ ውስጥ የተያዙት ጉዳዮች ምንድን ናቸው ብለን ወደ ሰላሳ ስድስት ነጥቦች አሉ እነሱን ገምግበን በሁኔታዎች ላይ የኢትዮጵያ አቋም በነኚህ ነጥቦች ላይ እንደሆነ ተዘጋጅተዋል። ይህም ወደ እነሱ ወደጻፉት ቦታ ምላሹ የሚሰጥበት የሚሆነው ማለት ነው። እንደው ከነዚህ ነጥቦች ውስጥ ከሰላሳ ስድስቱ ነጥቦች ዋና ዋና የሚሏቸው የመጀመሪያዎቹን ጥቂት ሊጠቅሱልኝ ይችላሉ ክቡር ሚኒስትር? ኦንላይን ያለ ነገር ነው ይሄ። ብዙ አስፈላጊ አይመስለኝም። እንደው ከአንድ መቶ ለመስፋት ጉዳዩን የማጦዝ ነው። ወደ ተስማምቶ ከመቋጨት ይልቅ ወደ ሰጥታ ምክር ቤት ኢንፎርሜሽኑን የመውሰድ ጉዳይ ነው። አዲስ የተያዘው ነገር እንግዲህ እነሱም እዛ ውስጥ የሚጠቅሱት የዲክላሬሽን ኦፍ ፕሪንሲፕል ወይም የመርሆች ስምምነት አለን። ያ የመርሆች ስምምነት እራሱ ሙሉ በሙሉ አላለቀም ወይም አልተጠቀማችሁበትም ገና በሙሉ ይዘቱ። አይ በሱ እየተጠቀምን ቆይተን ሙሉ በሙሉ ጥቅም ላይ ሳይውሉ በመሀል እንግዲህ በአንድ በኩል ዩኒላተራሊ በራሳቸው ብቻ ወደ አሜሪካ መንግስት ሚሄድ፣ ሁለታችንም እንግዲህ እዛ መድረክ ላይ የተገናኘነበት ከተለያዩ ኮንቴክስቶች ነው። በእነሱ በኩል ግን ይህንን ልክ ሚዲየሽን ወይንም ደግሞ የማገላገል አይነት አድርጎ ለመውሰድ የመሞከር ከዛ ደግሞ በቀጥታ በሴኪሪቲ ካውንስል የመውሰድ እርምጃ ነው ያወሰዱት። በቢኦፒ መሰረት ግን አርቲክል አስር ሶስቱም ሀገሮች ተስማምተው ወይ ለመሪዎቻቸው ጉዳዩን ያቀርባሉ ወይም ሚዲየት የሚያደርጓቸውን ሀገሮች መርጠው ሽምግልና ይቀመጣሉ። በዚህ ጉዳይ ላይ አስታረቂ ሰዎች ሌሎች እንዲያመጡ ያደርጋሉ የሚሉ ነገሮችን ስምምነት ላይ ያለው ያንን በተወ መልኩ ወደ ጸጥታው ምክር ቤት እንግዲህ ይዘውት ሄደዋል። ዶኩመንቱ ካነሷቸው ጉዳዮች በርካታዎቹ በውይይቱ ወቅት የነበሩት ፕሮሰሶችን የሚያስረዱ የአጠቃላይ የሕዳሴ ግድብ ምን ሊሆን ይችላል፣ ምን አይነት ተጽዕኖ ላይሰብት ይችላል። ነገር ግን ዘአዘርባይኔሽን ፖዚቲቭ የሆነው ወይም ደግሞ መልካም ተጽዕኖዎቹን ያልጠቀሱበት የመሳሰሉት ነገሮች አሉ። ስለዚህ በእኛ በኩል እንደዚሁ በርካታ ነጥቦችን የያዘ ያን ዶክመንት ትክክል አለመሆኑን በማብራራት የተዘጋጀ ዶኩመንት አለን ማለት ነው። ሌላው ክቡር ሚኒስትር ግብፃውያኑ እንደሚሉት ኢትዮጵያን ለማገዝ ኢትዮጵያ ከዚህ የኤሌክትሪክ ኃይል አመንጭታ ከዚህ ግድብ ልማቷን እንድታፋጥን ለማድረግ ግብፅ ያልተቆጠበ ድጋፍና ጥረት ስታደርግ ቆይታለች የሚል መልእክትም ያለው ደብዳቤ ነበር እና ያ ደብዳቤ ለመሆኑ በዚህ ድርድሮች ውስጥ ሁሉ ከህዳሴ ግድብ ግንባታ ጋር ተያይዞ ምንድን ነው ግብፃውያኑ የሚፈልጉት? ግልጽ አድርጋችሁ ያወቃችሁት ነገር አለ ከእነሱ? አንደኛ አሁን ያልከው ያለስለስ ጥረት የቱ ጋ ነው ያደረገች ብሎ የዓለም ህብረተሰብን ተገቢ ያለሆነ መረጃ ለመስጠት ነው። ኢትዮጵያ በናይልም ይሁን በሌሎች የውሀ አካላት ላይ ስራ ለመስራት በምታቅድበት ጊዜ ካፒታል ወይም ፋይናንስ እንዳታገኝ ብርቱ ስራዎች ትሰራለች። ዝን የናይል ቤዚን ኢኒሽቲቭ አጠቃላይ ፍራንድ ብርማ አቀፍ ወደፊት እንዳይሄድ በሚቀርብ ሪሰርች ፕሮፖዛሎች የመሳሰሉትም የጥናት የቆየች ቆየች እና በህዳፍ ነው የሚባል እገዛ ኢትዮጵያ ኤሌክትሪክ እንድታገኝ ምን አይነት ፕራክቲካል እገዛ በወርድ የሚትገለጽ ነገር፣ እውነት ያልሆነ ነገር ነው። እስከማቀብ ድረስ ታንጅብል የሆነ ነገር አላየውም። ነገር ግን ካውንተር የሚያደርግና ግድቡ በቶሎ ተጠናቆ ኤሌክትሪክሲቲ ኦፕቲማሊ ወይም ደግሞ በሚችለው ልክ እንዲመነጭ የሚደረጉ ካውንተር ክርክሮች ነው የሚያደርጉት። ቀሪው ክፍል በነገው ምሽት ይቀርባል። ሚኒስትሩን ዶክተር ስለሺ በቀለን ከልብ አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። የኮቪድ-19 ወረርሽኝን ተከትሎ የመጣው የኢትዮጵያን ምርጫ የማራዘም ውሳኔ ተጨማሪ ፖለቲካዊ ጥያቄ ይዞ መጥቷል። ሀገሪቱን እየመራ ያለውና በመጪው መስከረም መጨረሻ የስልጣን ዘመኑ የሚጠናቀቀው መንግስት ዕጣ ፈንታ ምን ይሆናል የሚል ነው ጥያቄው። የህዝብ ተወካዮች ምክር ቤት ይህንኑ መሰረት ላደረገ ጥያቄ ህገ መንግስቱ ያስቀመጠው የመፍትሄ ሀሳብ ካለ እንዲመረመር ወይም ትርጓሜ እንዲሰጥበት የሚጠይቅ የውሳኔ ሀሳብ ለፌዴሬሽን ምክር ቤት መርቷል። የአሜሪካ ድምፅ ያነጋገራቸው ሁለት የህግ ባለሙያዎች የህገ መንግስት ትርጓሜ የመጠየቁ ይህ ሀሳብ ለወቅቱ የኢትዮጵያ ሁኔታ ህጋዊ መፍትሄ ሊያመጣ ይችላል ይላሉ። የህግ ባለሙያዎቹን ያነጋገረው እስክንድር ፍሬው ለዛሬ ተከታዩን ይዟል። ኢትዮጵያ ህገ መንግስት አሁን ላለው ወቅታዊ ሁኔታ ምን የመፍትሄ ሀሳብ ይዟል? አገር የኮሮና ወረርሽኝን በመሰለ አስቸኳይና አስገዳጅ ሁኔታ ውስጥ እያለች የምርጫ ጊዜ ሲደርስ በስልጣን ላይ ያለው መንግስት እጣ ፋንታ ምን ይሆናል? አገሪቱንስ ማን ይመራል? ህገ መንግስቱን ያረቀቁ ሰዎች እንደዚህ አይነት መገጣጠም ሊፈጠር እንደሚችል አስበው ያስቀመጡት የመፍትሄ ሀሳብ ይኖር ይሆን? የህዝብ ተወካዮች ምክር ቤት የህግ ትርጓሜ ይሰጥ ብሎ ለፌዴሬሽን ምክር ቤት የመራው እነዚህን ጥያቄዎች ለአስነሳው ወቅታዊ አጣብቂኝ ምላሽ እንዲፈለግ ነው። በዚህ ርዕስ ላይ ያነጋገርኳቸው ሁለት ምሁራን ምክር ቤቱ ህገ መንግስታዊ ትርጉም መጠየቁ ህጋዊ አካሄድ መሆኑን ተናግረዋል። ከእነዚህ አንዱ የህግ መምህርና ጠበቃ አቶ አዲ ደቀቦ ህገ መንግስታዊ ትርጉም ተጠየቀ ሲባል በትክክል ምን ማለት እንደሆነ ከሚያብራሩበት ይጀምራሉ። የተወካዮች ምክር ቤት እነዚህን ሶስት አንቀጾች አስቀምጦ የህገ መንግስት ትርጉም ያስፈልገዋል ብሎ በሚልበት ጊዜ ያስተላለፈው ውሳኔ ጉዳዩን ለፌዴሬሽን ምክር ቤት ለማቅረብ ነው የወሰነው። ስለዚህ ሽን ምክር ቤት ደግሞ ጉዳዩን ተቀብሎ ህገ መንግስታዊ ትርጉም ይሰጥበታል ሲባል ምን ማለት ነው? የሚቀርብላቸው ጥያቄ በዚህ ሀገር በህገ መንግስቱ መሰረት አምስት ዓመቱ ሊያልቅ የተዘጋጀ ወይም ያለቀ መንግስት በአስቸኳይ ጊዜ ሁኔታ ውስጥ ሆኖ ምርጫ ማካሄድ ካልቻለ የመንግስት ቀጣይነት ምን ይሆናል? የሚል ጥያቄ ነው የሚቀርብላቸው። ይህንን ጥያቄ ተቀብለው የሚያደርጉት በጠባቡ እንመልከተውና ሁለት ውጤቶችን ሊያስቀምጡ ይችላሉ የፌዴሬሽን ምክር ቤት። አንደኛው ውጤት የሚሆነው በእርግጥ በህገ መንግስቱ መሰረት የአስፈጻሚ አካሉ የሚሆን የምክር ቤቱ ስለሆነ አምስት ዓመቱ ካለቀ በኋላ ሌላ ምርጫ የግድ መካሄድ የሚኖርበት ካልሆነ በስተቀር በልዩ ሁኔታ ከአምስት ዓመቱ ጊዜ በላይ ስልጣን ላይ ሊቆይ የሚችልበት ሂደት የለም ብሎ ትርጉም ሊሰጥ ይችላል። አንደኛው አማራጭ ይሄ ነው። ሁለተኛው አማራጭ የሚሆነው ደግሞ የህገ መንግስት ትርጉም በሚሰጥበት ጊዜ ሁለተኛ አማራጭ አድርጎ የሚሄደው በዚህ በአስቸኳይ ጊዜ ሁኔታ ውስጥ ሆነን ምርጫ ማካሄድ ያልቻልን እንደሆነ በልዩ ሁኔታ ምርጫ ማካሄድ እስከሚኖርበት ጊዜ ድረስ በተለይም የአስቸኳይ ጊዜ ሁኔታው አልቆ ባሉት ጥቂት ወራት ጊዜ ውስጥ በእኔ እይታ እስከ ስድስት ወር ከዛ በላይ የሚ ሆንበት አግባብ የለም። እሱን ህገ መንግስቱ ላይ ከሚቀመጡ ድንጋጌዎችን መረዳት ስለምንችል ጭምር ለዛ ያህል ጊዜ ቆይቶ ምርጫን ማካሄድ ይችላል ብሎ ሊተረጉም ይችላል። ስለዚህ የሚሰጠው መፍትሄ ያለንበትን ችግር መነሻ አድርጎ መፍትሄው ምን ይሆናል የሚለውን ነው የፌዴሬሽን ምክር ቤት የሚያስቀምጠው ማለት ነው። ስለዚህ የመተርጎም ሂደት ማለት ይሄ ነው። አሁን ያለው የኢትዮጵያ ሁኔታም ህገ መንግስታዊ ትርጓሜን እንደሚጠይቅ የአቶ አዲ እምነት ነው። በተለይም ህግ የመተርጎም ሂደት ውስጥ የሚገባው በህጉ ላይ ግልጽ ያልሆነ ሀሳብ በሚኖርበት ጊዜ አንደኛው አማራጭ። ሁለተኛው ህግን የመተርጎም ሂደት ውስጥ የምንገባው ደግሞ ድንጋጌው ራሱ አሻሚ በሚሆንበት ጊዜ ነው። ሶስተኛው ደግሞ ሁለት የተለያዩ ድንጋጌዎች አሉ፣ ነገር ግን እርስ በርስ በሚጣረሱበት ጊዜ ነው። አራተኛው ለአሁኑ ለተያያዘው ጉዳይ ደግሞ ሬሌቫንት የሚሆነው የህግ ክፍተት በሚኖርበት ጊዜ ነው። ህግ ውስጥ ተገቢው ሽፋን ያልተሰጠው ጉዳይ በሚኖርበት ጊዜ ነው። ይህ በሚሆንበት ጊዜ ሌሎችንም ህጎች ጨምሮ ህገ መንግስት ትርጉም ውስጥ ይገባል። ስለዚህ ህጉ ላይ ስላልተቀመጠ ብቻ ሊተረጎም አይችልም። የሚለውን ህግ መቼ ይተረጎማል ከሚለው ሀሳብ ጋር አብሮ ተያይዞ የሚታይ ነው። ይህም ሆኖ ግን ህገ መንግስታዊ ትርጉም መጠየቅ ህጋዊ መሰረት የለውም የሚሉ ወገኖች አሉ። በተፈጥሮ አደጋ ጊዜም ቢሆን ምርጫን ስለማራዘምም ሆነ ያለውን መንግስት ስለማስቀጠል በህገ መንግስቱ የሰፈረ ነገር የለም። የተያዘውም የሌለ ነገር ፍለጋ ነው ባይ ናቸው እነዚህ ወገኖች። ሌላው ያነጋገርኳቸው የህግ ባለሙያ አቶ ኤርሚያስ የማነ ብርሃን በዚህ ሀሳብ አይስማሙም። ሌለ ነገርም ራሱ ትርጉም ሊሆን ይችላል። በመሰረቱ መኖሩና ለመሮኑ ማረጋገጥም ራሱ ማን ነው የሚወስነው? ኤክስ ፓርቲ ነው ዋይ ፓርቲ ነው ይሄ አያስፈልግም ብሎ መወሰንም ራሱ አንደኛው ውሳኔ ነው። ምሳሌ ልነግርህ እችላለሁ። በፊት ነው የፌዴራል መንግስቱ የቤተሰብ ህግ ለማውጣት ፈለገ እና ሁሉም ክልሎች ላይ የሚፈጸም የቤተሰብ ህግ ማውጣት ይችላል አይችልም የሚባለው ጉዳይ አከራካሪ የሆነ ምክንያቱም ህገ መንግስቱ የስልጣን ክፍፍል በፌዴራል እና በክልሎች መካከል የተሰጠ ስልጣን ክፍፍል አለ እና የቤተሰብ ጉዳዮች ከማህበራዊ ከካልቸር ጋር የተያያዙ ጉዳዮች ስለሆኑ ወጥ የሆነ በኢትዮጵያ ባለ ብዙ ህዝብ ባለበት ብዙ ባህል ባለበት ማውጣት አይቻልም የሚል ክርክር ተነሳ እና ምክር ጠየቀ ህዝብ ተወካዮች ምክር ቤት ለፌዴሬሽን ምክር ቤት። የፌዴሬሽን ምክር ቤትም ያው ከህገ መንግስት አጣሪ ጉባኤ ያገኘው እና ራሱን በተቀበለው መሰረት አይ አንድ ወጥ የሆነ የቤተሰብ ህግ ማውጣት አይችልም ብሎ ምን አደረገ? ምን ላይ ሰጥቷል? እንግዲህ መገመት አለመቻል አንደኛው ሂደት ነው። አሁን እኛ ማወር ኮር ያለብን የምናውቀው ከሆነማ የተበላቀሙ ማለት ነው። እንደዚህ መካኒካል የሆነ ስራ አይደለም። ህገ መንግስት መተርጎ ግልጽ መሆን ያለበት ነገር ሶስት አንቀጽን ብቻ ይዘህ የምትንቀሳቀሰው ነገር አይደለም። አሁን እንዳልከው አምሳ አራት አንድ ሀምሳ ስምንት ኖ ሶስት ዘጠና ሶስትን ይዘህ አይደለም። ህገ መንግስት እንደ ሆለስቲክ ዶክመንት ነው ማለት አላማው ፕሪያምብሉ ላይ ያስገብቶታል። እኛ የኢትዮጵያ ብሄረስ ብሄረሰቦችና ህዝቦች ብሎ የሚጀምረው አንድ ኢኮኖሚ ማህበረሰብ ለመፍጠር ዲሞክራሲን ለማዳበር የሚለው አለ። አንቀጽ ቁጥር የለውም እሱ አላስፈላጊ ነው ማለት አንችልም። እያንዳንዱን ኢንፎርም ያደርጋል። እነዚህ ሶስቱ አንቀጾች ቅድም የጠቀስካቸው መታየት ያለባቸው ሌሎቹ አንቀጾች አሉ የተያያዙ ናቸው። ችግር ተፈጠረ። ችግር ሲፈጠር ወይም ክፍተት ሲኖር መፍትሄ ይኖራል። እንግዲህ የያያዝ መካኒካሊ ማራዘም አለማራዘም አለ። ቤዚካሊ አንድ እውነታ ፋክት የተረጋገጠ ፋክት አለ ምርጫውን ማድረግ የሚያስችል ተጨባጭ ሁኔታ የለም። ባለው ሁኔታ በዚህ ጊዜ ጋውጪዎች ወይም ደግሞ ህገ መንግስቱ ድራፍተሮች ወይም የኢትዮጵያ ብሔር ብሔረሰቦችና ህዝቦች በህገ መንግስቱ እንደዚህ አይነት ክፍተት ሲፈጠር ምን ነበረ የሚሆኑ የነበረው ፖለቲካዊ መፍትሄ ይፍጡት የሚል ቢሆን ኖሮ ለምንድን ነው አገዘጠኝ ንዑስ አንድ ፖለቲካዊ መፍትሄም አንዱ ነው። ትደራደራለህ ትሸማገላለህ ወይም ደግሞ በአደራ መንግስት በሽግግር መንግስት በአማካሪ መንግስት ፈታው ትችላለ ብሎ ያስቀምጥ ነበረ። ህገ መንግስት መተርጎምም አያስፈልግም ነበረ። በመለ ደረጃ እንደዚህ ነው ብዬ ልነገር አልችልም። የሚፈቱበትን መንገድ ግን ኢትዮጵያ ብቸኛው አትሆንም። ይህንን በመፍታት ረገድ ደረጃ አቶ አዲ ደቀቦም ህገ መንግስታዊ ትርጉም የተለያዩ ነጥቦች ከግምት የሚገቡበት ህጋዊ ሂደት መሆኑን በምሳሌ ያብራራሉ። ህግ በሚተረጉምበት ጊዜ ህገ መንግስትን ጨምሮ በመተርጎም ሂደት አንደኛው የመተርጎሚያ መንገድ ቀድሞ ህጉን ያረቀቁት ሰዎች ሀሳብ ምን ነበረ፣ ዋት ወዝ ኢንቴንሽን ኦፍ ዘ ሌጅስሌቸር ተብሎ ይታያል። ህጉን ያረቀቁትን ጨምሮ በማጽደቅ ሂደቱ የተሳተፉ ሰዎች በጠቅላላ በጊዜው የነበራቸው ውይይት ከግምት ይገባል። ለምሳሌ አንደኛው የሚታየው ዶክመንት ኢንቴንሽንን ለመረድ ጊዜው የነበረው ህግ አውጪ ወይም ደግሞ ህግ ያረቀቀው አካል ሀሳብ ምንድን ነው የሚለውን ለማየት ወደ ኋላ ተመልሰን የምንመረምረው በ በህገ መንግስት ማርቀቁ ሂደት የነበሩትን ውይይቶች ነው የምንመለከት። እንግዲህ እነዛን ውይይቶች ደግሞ ልናገኝ የምንችለው በጊዜው ከተያዙ ቃለ ጉባኤዎች ነው። ስለዚህ ወደ ኋላ ተመልሶ እነዚህን ሰነዶች መመርመር ግዴታ ነው። ይሄንን ለመተርጎም ማለት ነው። በተለይም ደግሞ ይሄ ነገር የያዝነው የትርጉም አይነት ኢንኮንስስተንሲ አይደለም። ለምሳሌ ሁለት ግልጽ የሆኑ ድንጋጌዎች ሲጣረሱ አይነት ነገሮች አይደሉም። ይልቁንም የያዝነው የህገ መንግስት ትርጉም የተጠየቀበት ጉዳይ በህገ መንግስቱ ላይ ክፍተት ያለበት ጉዳይ ነው። ስለዚህ በህገ መንግስት ላይ ክፍተት ያለበት ጉዳይ ክፍተቱ የተቶው ሆነ ተብሎ ነው ወይ አምስት ዓመቱ ተርሙ ሲያልቅ በአስቸኳይ ሁኔታ ውስጥም ቢሆን መንግስት ተበትኖ የግድ ምርጫ መደረግ አለበት የሚለውን ምርጫ ይዘው ነው ወይ? ይልቁንም ባለማሰብ ነው ወይ ባለማስተዋል ነው ወይ? በሁለቱም ሂደት ትርጉም ሊሰጥበት ይችላል። ሆነ ብሎም ቢተውትም ሳያስቡት ቢተውትም ይተረጉማል። ነገር ግን በጊዜው የነበሩት ውይይቶች በእርግጥም ሆነ ብሎ ይተውት ወይስ አስበው ስለመተዋቸው መረዳት እንድንችል ያደርገናል። ለዚህም ነው እኔ መለስ ብዬ ህገ መንግስት ኮሚሽን በተለይ ሰባ ስምንተኛ መደበኛ ስብሰባ ላይ ሳገላብጥ ያገኘሁት ሀሳብ አለ ለዚህም ጉዳይ ሬሌቫንት የሚሆን ማለት ግራ ቀኝ ሲከራከሩ የማየው አንደኛው ነገር የሌለ ነገር ነው እየተተረጎመ ያለው ሆነ ተብሎ ነው የተተወው። መጀመሪያው ህገመንግስቱ በማንኛውም ሁኔታ አምስት አመት ተርሙ ሲያልቅ በሌላ በማናቸውም መልኩ ለአንድ ቀን እንኳን የመንግስትን ቀጣይነት ሊያረጋግጥ አይፈልግም የሚሉ ክርክሮች ሲነሱ ሰማለው እና ይሄን በተመለከተ ሁለቱም ወገን ሊከራከሩ የሚችሉበት ሀሳብ አለ። ለምሳሌ ቃለ ጉባኤው ላይ የሚገኝ ምን ይላል? ሀሳቡን ልጥቀስልህ፣ አንተም ልታገኘው ትችላለህ። በአስቸኳይ ሁኔታ ውስጥ ፓርላማን መበተን አይቻልም የሚል ሀሳብ አለ። ይህንን ሀሳብ መመልከት አለባቸው ብየ ያለው ቅድም ስናገር ግድ ነው የህግ የአተረጓጎም ዘይቤ ስለሆነ ማለት ነው። ታዲያ በአስቸኳይ ሁኔታ ውስጥ ፓርላማን መበተን አይቻልም ከተባለ ህገ መንግስቱ በመተርጎም ሂደት አይ መንግስትን የሚቃወሙ ሰዎች ለምሳሌ ምን ብሎ ሊከራከሩ ይችላሉ? በአስቸኳይ ሁኔታ ሀውስ ፓርላማ ሊበተን አይቻልም ከተባለ የመንግስት የመጀመሪያውን ፕሮፖዛል ፓርላማውን በትኜ ለስድስት ወር አቆየዋለሁ የሚለውን ሀሳብ ውድቅ የሚያደርግ ስለመሆኑ ከዚሁ ከነበራቸው ውይይት መረዳት እንችላለን። በተቃራኒው ደግሞ መንግስት ይህንኑ አገላለጽ ይዞ በአስቸኳይ ሁኔታ ውስጥ ፓርላማ ሊበተን አይችልም የሚል ውይይት ከነበራቸው ያረቀቁት ሰዎች ሀሳባቸው ይሄ ከሆነ በአስቸኳይ ሁኔታ ውስጥ ፓርላማን ባለመበተን የመንግስትን አይነት ለማረጋገጥ ሀሳብ ነበራቸው፣ ወደሚል ክርክርም እንዲገቡ ያደርጋቸው። አሁን ላለው የኢትዮጵያ ሁኔታ እየቀረቡ ያሉ ህገ መንግስታዊ ትርጉምን የመሳሰሉ አማራጮች የተለያዩ ወገን አስተያየት እያስከተሉ መቀጠላቸው እየታየ ነው። ከህግ ባለሙያዎቹ ጋር የተደረገውን ውይይት ቀጣይ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ወደ ተከታዩ ዘገባ እንለፍ ኢትዮጵያ አሁን ያለችበትን ችግር ለመፍታት ፖለቲካዊ ስምምነት ላይ መድረስ አስፈላጊ መሆኑን ትብብር ለህብረ ብሔራዊ ዴሞክራሲያዊ ፌዴራሊዝም ገልጿል ትብብሩ የህገ መንግስትና የመንግስት ክፍተት እንዳይፈጠር ከመንግስት የተውጣጣ የባለሙያዎች ስብስብ ምክር ቤት ክትትል እየተደረገበት ለመጪው አንድ ዓመት አገሪቱን እንዲመራ ሐሳብ አቅርቧል ሙክታር ጀማል ዝርዝር አለው። በኮሮና ቫይረስ ኮቪድ-19 ወረርሽኝ ምክንያት በኢትዮጵያ ምርጫ መካሄድ አለመቻሉን ተከትሎ መፍትሄ አቅርብ ያለው ብሎ ሰነድ ያዘጋጀው አራት የፖለቲካ ድርጅቶችን ያሰባሰበው ትብብር ለህብረ ብሔር ዲሞክራሲያዊ ፌዴራሊስት የተሰኘ ህብረት እስካሁን መንግስት ያቀረባቸው አራቱም ነጥቦች ብሎም ወደ መፍትሄ እየተካሄደበት ያለው የህግ ትርጉምም አግባብ አይደለም ሲል ገልጿል። ስለ ምክር ሀሳቡ ለቪኦኤ የተናገሩት የትብብሩ ሰብሳቢና የኦሮሞ ነፃነት ግንባር ሊቀመንበር አቶ ዳውድ ይብሳ ችግሮችን ለመፍታት ህገ መንግስታዊ ሳይሆን ፖለቲካዊ መፍትሄዎች ያስፈልጋሉ ብለዋል። በዚህ አማራጭ መሰረት ኢትዮጵያ የችግሩን ጊዜ ልታልፍበት የምትችለውን ምክር ሀሳብ ብለው ያቀረቡትን ለቪኦኤ ገልጸዋል። ከምታንከሳይ ሁዳ ነ ከጀልቀማ ቶኮ ረትኒ ኮቪድ ኩንጅራችሁ ትብብሩ እንደ መፍትሄ ያስቀመጠው የመጀመሪያው የኮቪድ-19 ችግር መኖሩን ሁላችንም እንቀበለዋለን። ነገር ግን ይህ መቼ ፍጻሜ ያገኛል የሚለውን ሁላችንም አናቅም። ይህንን ችግር ለመፍታት አንድ የፖለቲካ ስምምነት ላይ መድረስ ይኖርብናል። ሁሉም በሚስማማበት የፖለቲካ ስምምነት ላይ እኛ እንደ መፍትሄ ብለን ያቀረብነው ከመንግስት ውስጥ የተውጣጡ የስራ አስፈጻሚ ባለሙያዎች የሚመሩት ስርዓት መቀጠል አለበት ብለን እናስባለን። ይህም ለአንድ ዓመት ሲሆን ቀጣይ ስራዎችን እየከወኑ እንዲቆዩም ይረዳል። ይህ ማለት መንግስት ራሱ ይቀጥላል ማለት አይደለም። የነዚህ የባለሙያዎች ወይንም ቴክኖክራት ብለው የጠሩትን የመከላከያ፣ ውጭ ጉዳይ፣ ደህንነትና ሌሎችን የሚቆጣጠር ካውንስል ይኖራል። በዚህ መንገድ ስራ ሊሰራና ሀገር እንዳይስተጓጎል መፍትሄ ይሆናል ብለን አቅርበናል ነው ያሉት አቶ ዳውድ። በጽሁፍ ጭምር የወጣው አራት ፓርቲዎች የኦሮሞ ነፃነት ግንባር ኦነግ፣ የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ፣ የአገው ዲሞክራሲያዊ ሸንጎና ሞጫ ዲሞክራሲያዊ ፓርቲ የተካተቱበት ምክረ ሐሳብ አለመግባባትና ጥርጣሬ የሚፈጥር የሕገ መንግስት አንቀጽ ሳይኖር ምንም አይነት ትርጉም አያስፈልገውም የሚል ድምዳሜ ላይ መድረሳቸውን አቶ ዳውድ ገልጸዋል። በዚህ መሰረት የህግ ትርጉሙም ህገ መንግስታዊ ወይንም ደግሞ አግባብነት ያለው አይደለም የምትሉ ከሆነ እናንተ የምታቀርቡትስ አማራጭ ምን ያህል ህገ መንግስታዊ ሊሆን ይችላል የሚል ጥያቄ ቀርቦላቸዋል። አቶ ዳውድ ተከታዩን ይመልሳሉ። ቦሪ ሴራው እንዳስፋል የህግ መሰረት ለሁላችንም ዝግ ነው። በህግ መሰረት ይህንን መፍትሄ ማምጣት አይቻልም። ችግሩን መፍታት የሚቻልበት መንገድና ቀዳዳ በህጉ ላይ አንድም ቦታ የለም። ለዚህ የሚያስፈልገው መፍትሄ የፖለቲካ መፍትሄ ብቻ ነው ነው ያሉት አቶ ዳውድ። አቶ ዳውድ እንደገለጹት ምክር ሀሳቡ ለመንግስት ጭምርም የቀረበ ሲሆን መንግስትም ሆነ ጉዳዩ የሚመለከተው አጋር ምክር ሀሳቡን በማጤን ወደ መፍትሄ እንዲመጣ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር። ወደ ተከታዩ ዘገባ እናልፋለን። የኮቪድ-19 ወረርሽኝ አርሶ አደሮችን ገበያ በማሳጣት የችግሩ ገፈት ቀማሽ እንዲሆኑ አድርጓቸዋል እየተባለ ነው። በትግራይ ክልል ደቡባዊ ዞን ለቪኦኤ አስተያየት የሰጡ በመስኖ ልማት ላይ የተሰማሩ አርሶ አደሮች ያመረቱትን ምርት ለኮሮና ቫይረስ መከላከያ ተብሎ በወጣው ህግ ምክንያት ወደ ገበያ ማቅረብ ባለመቻላቸው ምርታቸው በማሳ ላይ ተበላሽቶ እንደቀረ ተናግረዋል። የትግራይ ክልል ግብርናና ገጠር ልማት ቢሮ የአርሶ አደሩ ምርት በህብረት ስራ ማህበራትና ህጋዊ ነጋዴዎች በኩል ወደ ገበያ እንዲቀርብ እየተሰራ ነው ብሏል። ሙሉጌታ አጽባሐ ዝርዝሩን ይዟል። በትግራይ ክልል ባለፈው ሐሙስ ለመጀመሪያ ጊዜ በኮሮና ቫይረስ የተያዙ አራት ሰዎች ከተገኙ በኋላ በትናንትና ሁለት ደግሞ ሁለት ሰዎች ኮሮና ቫይረስ እንደያዛቸው ተረጋግጧል ብለዋል። የትግራይ ጤና ጥበቃ ቢሮ ምክትል ኃላፊ ዶክተር ርኤ ኢሳያስ። ዶክተር ርኤ ለቪኦኤ እንደተናገሩት ትናንት እሁድ በክልሉ በተደረገው የ86 ሰዎች የናሙና ምርበራ ሁለት ሰዎች ቫይረሱ እንደተገኘባቸው ተረጋግጧል። በክልሉ እስካሁን ቫይረሱ የተገኘባቸው ስድስት ሰዎች እየሆኑ ሁሉም ከጅቡቲ የመጡ ናቸው ብለዋል። እነዚህ ወገኖችም ወደ ማከሚያ ማዕከሉ ተወስደዋል። የጤና ሁኔታቸው አሁን ጥሩ በሚባል ሁኔታ ነው ያሉት። ምርመራ የተወሰደበት ዋና ምክንያት ከጅቡቲ ስለመጡና ከጅቡቲ የሚመጣ መኪና ወይ ደግሞ ከባድ አሽከርካሪዎች ስለሆኑ በሚል ስትራቴጂካሊም ተጋላጭ ከሚባሉ ቦታዎች የመጡ በመሆናቸው ምልክት ሳያሳዩ ሳምፑል የተወሰደ ወይ ደግሞ ምርመራ የተደረገላቸው በቫይረስ ተጠቂ መሆናቸው ከተረጋገጠ በኋላ ወደ ማከሚያ ማዕከሉ ተወስደዋል ማለት ነው። እስካሁን የባለፈው ከአንድ ሰው ጋር ንክኪ የነበራቸው እንዲሁም ንክኪ ይኖራቸዋል ተብሎ የተጠረጠሩ ከሌሎቹ ጋር ሰዎች ወደ ስልሳ አራት አካባቢ ገደማ ደርሰዋል። አሁን ስለዚህ እነሱም ሁሉ በለይቶ ማቆያው ነው ያሉት። የጤና ሁኔታቸውም በተሻለ ደረጃ ነው ያለው። ዶክተር እንደገለጹት እስካሁን ሁሉም ሰዎች በመልካም ጤንነት እንደሚገኙና ምልክትም አላሳዩም ሲሉ ገልጸዋል። ከጅቡቲ የሚመጡ አሽከርካሪዎችና ረዳቶቻቸው ቫይረሱ ለመከላከል ሲባል ወደ መቀለ ከተማ ከመግባታቸው በፊት በለይቶ ማቆያ እንዲገቡ እየተደረገ ነው። ቫይረሱ በክልሉ ከመግባቱ በፊት የከባድ ጭ አሽከርካሪዎችና ረዳቶች ንብረቶቻቸውን ካራገፉ በኋላ ነበር ወደ ለይቶ ማቆያ የሚገቡት። ከዚህ ቀደም ሲደረግ የነበረው ምንድን ነው? ቀጥታ ይገቡና ይሄ ደረቅ ወደቡ አካባቢ መኪናቸውን አቁመው ወደሚመለከተው ወይ ደግሞ የተዘጋጀላቸው ለይቶ ማቆያ መሄድ ነበረ ሲሰራ የነበረው። በመሀል የተወሰኑ ክፍተቶች ስለነበሩ ያንን ክፍተት ለማስተካከል አሁን ሹፌሮች ገና ከመግባታቸው መግቢያ ቦታዎች ላይ ለጊዜው እዛ መኪናዎቹ ቆመው አስፈላጊ የሚባለው የኢንፌክሽን ፕሪቬንሽን ሁኔታዎችን ተሰርቶ እነሱም ቀጥታ ከዛ ወደ ለይቶ ማቆያ የሚገቡበት ሁኔታ እየሰራን ያለው ነው። ይሄ በተሻለ መንገድ እንዴት ማስኬድ እንችላለን የሚል አሁንም ከሚመለከታቸው አካላት እየተነጋገርንበት ነው ያለ ነው። በተሻለ መልኩ የኢኮኖሚ ሁኔታውንም በማያዛባ መልኩ ለሁሉም በሚመች መልኩ እንዴት ማስኬድ እንችላለን የሚል ከዚህ በፊትም ስንሰራበት ቆይተናል። አሁን ደግሞ በተሻለ መንገድ ልንሰራበት የምንችልበት አኳን እንዴት ሊሆን ይችላል የሚል ምክክሮች እያደረግን ያለ ነው። ምክትል ኃላፊው እንደተናገሩት ከሱዳን በኩልም ስጋቶች ስላሉ በተለይ በህገወጥ መንገድ ለሚገቡ ሰዎች ለመቆጣጠር ጥረት እየተደረገ ነው ብለዋል። በትግራይ ቫይረሱ ስለተያዙ ሰዎች የሚወጡ ሪፖርቶች እንደ ሌሎች ክልሎች ቀድሞ በፌዴራል ጤና ጥበቃ ሚኒስቴር እየተገለጸ አይደለም ብለን ለዶክተር ጠይቀን የጤና ጥበቃ ሚኒስቴር የ24 ሰዓታት ውጤት ይፋ ካደረገ በኋላ የተገኘው ውጤት በመሆኑ ለጤና ቁጥጥርና ክትትል እንዲያመች ነው ቀድመን ይፋ ያደረግ ነው ብለዋል። ካሁን በኋላ ግን የምርምር የምርመራ ስራዎች የጤና ጥበቃ ሚኒስቴር ውጤቶች ይፋ ከመደረጉ በፊት ለማጠናቀቅ እንሰራለን ሲሉ ገልጸዋል። የምርመራ ውጤት የሚወጣበት ሰዓት መለያየት ነው፣ እስካሁን ያለው ይሄ ማለት ምንድን ነው? ጠዋት ነው ብዙ ጊዜ የፌዴራል የሚወጣው፣ የእኛ እንዳጋጣሚ ሆኖ ካለው መጀመሪያ አካባቢ ስንጀምርም የሬጀንቱ የተለያዩ የባለሙያው እንደዚህ እንደዚህ እኩል አቅም ከፌዴራል ጋር ባለመኖሩ ትንሽ የመዘግየት ሁኔታ ነበረና ያንን ዝም ብለን እንደጀመር ነው ነበር የቀጠል ነው። ስለዚህ ኢሚዲትሊ ሪዛልት ሲወጣ ነው ዲ ይፋ እያደረግን ያለ ነው። በሁለት ምክንያት አንደኛ ኮንታክት ሬሲንግ የሚባል አለ። ኢንኬዝ እነዚህ ሰዎች ቫይረሱ ያላቸው ሰዎች ከለይቶ ማቆያ ውጭ የነበሩ ከሆኑ ቶሎ ኮንታክት ሬስ ለመስራት ነው ኢሚዲትሊ። የለይቶ ማቆያም ካሉ ወደ ማከሚያ ማዕከል የሚሄዱበት ሁኔታ ማዘጋጀት ስላለብን ወይ ደግሞ መስራት ስላለብን ኢሚዲትሊ በወጣበት ሰዓት ኢንፎርም እናደረጋለን። ኢንደሚንታይም ለህዝቡም በጊዜው That's out. Information with them or እንደዚህ አይ ነገር የማግኘት መብትም ስላለው ከዚህ አንጻር ካልሆነ በስተቀር ሌላ ምንም ምክንያት የለውም። ስለዚህ ሙሉ በሙሉ የሙያ ጉዳይ ነው የሚሆነው። ግን ይህንን በዚህ አይቀጥልም። ስለዚህ ከፌዴራል ጋር የተነጋገርን ወደ አንድ የሚመጣበት ሁኔታ እናመቻቻለን። በትግራይ ክልል ሁለተኛ የመመርመሪያ ማዕከል በአክሱም ዩኒቨርሲቲ ተዘጋጅቶ በትናንትናው ዕለት ተመርቋል። የመመርመሪያ ማሽኑ በአራት ሰዓታት ውስጥ የ1080 ናሙናዎች መመርመር ይችላል ተብሏል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም አመሰግናለሁ፣ ሙሉጌታ። የሆሮ ጉድሩ ወለጋ ዞን ጤና ጽሕፈት ቤት የኮሮና ቫይረስ ምልክት የታየበት ግለሰብና ከእርሱም ጋር በጉዞ ላይ የነበሩ ሰላሳ ስድስት ሰዎችን ወደ ለይቶ ማቆያ ማስገባቱን አስታውቋል። ናኮር መልካ ተጨማሪ አለሁ። ባለፈው ቅዳሜ ማለትም ግንቦት አንድ 2012 ዓ ምት ከአዲስ አበባ ወደ ሆሮ ጉድሮ ወለጋ በመጓዝ ላይ እንደነበሩ ወጣት ዋጋሪ ዋቆያ ይናገራል። ሻምቡ ከተማ አቅራቢያ በምትገኝ ቀበሌ ውስጥ ፖሊሶች እንዳስቆሟቸው የሚገልጸው ወጣቱ፣ ሁሉም በፖሊስ መኪናና በጤና ባለሙያዎች መኪና ታጅበው ለምርመራ ወደ ዞኑ ጤና ተቋም እንደተወሰዱ ይናገራል። መጀመሪያ ፓትሮሎች መጡብንና ፓትሮሎች አዙረን ካረገባን ከወሰዱን በኋላ ምንድነው ችግሩ ምናምን ብለን ስንጠይቃቸው ምንም አይደለም አሉን። ከዛ በተራ በተራ እንድንመረመር ኮቪድ አስራ ዘጠኝ የሚባለውን በሽታ ምርመራ ጀመሩን። ሙቀታችንን ለኩ። ከዛ ተጠርጣሪ ነበረ ከአዲስ አበባ ወደ ሻምቡ ይሄድ የነበረው መኪና የሚጠረጠረው ሰውን አገኙት። መኪናውን ይዞ ቀጥታ ወደ ማቆያ አካባቢ ነው የሰዱት። ወደ ሻምቡ ያሉ ያሉት የምናቆ ነገር የለንም። በሻምቡ ለይቶ ማቆያ ከገቡ ግለሰቦች መካከል በስልክ ለማነጋገር ያደረግኩት ሙከራ አልተሳካም። የሆሮ ጉድሮ ወለጋ ዞን ጤና ጽህፈት ቤት ኃላፊ አቶ ፈይሳ ነገራ ግንቦት አንድ ሁለት ሺ አስራ ሁለት ዓመተ ምህረት አምስት የህዝብ ማመላ መተላለሻ አውቶቡሶችን ያስቆሙበትን ምክንያት ያብራራሉ። ማንቶታ ማዛላ ትምትነራ ገራ ወዲነሮ ጉዱሩ ወለጋት ከአዲስ አበባ ወደ ሻምቡ የሚጓዙ መንገደኞች ነበሩ። ከአስኳቶ ቢስተራ ሲወጡ አንድ ግለሰብ ወደ ቤተሰቡ በመደወል ያስለኛል፣ ትንፋሽ ያጥረኛል፣ ያልበኛል ወደ ሻምቡ ሄጄ ራሴን አስታምማለሁ ብሎ ሲናገር የሰሙት ሌሎች ተሳፋሪዎች ወደ 952 ነፃ የስልክ ማዕከል በመደወላቸው እነርሱ ደግሞ ለሆሮ ጉድሩ ዞን ጤና ጽህፈት ቤት ይደውላሉ እኛም ወደ ሻምቡ ሻምቡና አምሮ ወረዳ የሚሄዱ በአጠቃላይ አምስት የሕዝብ ማመላለሻ አውቶቡሶችን አስቁመን ፍተሻ አካሂደናል። ተጠርጣሪውን ጋር መድረስ ችለናል። ግለሰቡ ከቫይረሱ ተጠቂዎች ጋር ምንም አይነት ንክኪ ወይም የውጭ አገር ጉዞ ባይኖረውም የኮሮና ቫይረስ ምልክትን በማሳየቱ ብቻ ለሕብረተሰቡ አስቀድሞ ለመጠንቀቅ ስንል ተጠርጣሪውን ሹፌሩንና ረዳቱን ጨምሮ ሰላሳ ሰባት ሰዎችን ወደ ለይቶ ማቆያ አስገብተናቸዋል። በጤና ባለሙያዎች ክትትል እየተደረገላቸው መሆኑን ጠቅሰው የምርመራ ናሙናዎቹም ወደ ወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮሮና ቫይረስ ምርመራ ማዕከል ተልኳል ይላሉ አቶ ነገራ። ውጤቱን በመጠባበቅ ላይ እንደሚገኙም ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ ውጤቷ አለመድረሱንም ኃላፊው ተናግረዋል። በአሁኑ ሰዓት በዞኑ የተለያዩ ስፍራዎች የሚስተዋሉ መዘናጋቶችን ለመከላከልም በቅንጅት መስራት ያስፈልጋል ይላሉ የግንዛቤ መስጠት ተግባሩ እንዳለ ሆኖ በሽታውን አሳንሶ ማየት እና ያገኙትን ግንዛቤ ወደ ተግባር መቀየር ላይ አሁንም በአብዛኛው መዘናጋት እንዳለ አስተውለናል። አሁንም ግንዛቤውን አጠናክረን እንቀጥላለን። የአስቸኳይ ጊዜ አዋጁ ተግባራዊ የሚደረግበት ሁኔታ ላይም ውይይት አድርገን ስራ ጀምረናል። ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁን። አኮር። ክቡራትና ክቡራን አድማጮች በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ግንቦት 3 2012 ዓ ም ስርጭት ነው እየተከታተላችሁ ያላችሁት። ለትኩስ የኢትዮጵያና የአካባቢዋ ዜናዎች እንዲሁም ዓለም አቀፍ ዘገባዎች እባኮ ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ስራችን ላይና ከእናንተ ጋር ነን። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ማኅበራዊ መገናኛ ገጾቻችን ላይ ቪኦኤ አምሐሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቲዩብ ላይ ያገኙናል። እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይም ከሰኞ እስከ አርብ በየዕለቱ በቀጥታ ልታዳመጡን ትችላላችሁ። የምሽቱ ስርጭት ፕሮዲውሰር ንጉሱ ታምሬ ነው የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ለዜናው ቆንጅታየ ዋና አዘጋጅ ትዝታ ብላቸው እያስተናገርኳችሁ ያለሁት ሶሎሞን አባተ ነኝ ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ዩናይትድ ስቴትስ ውስጥ የሚኖሩ የባህር ዳር ተወላጆች በኮቪድ-19 ምክንያት ለጉዳት የተጋለጡ የከተማይቱን ሰዎች እየረዱ መሆናቸው ተሰምተዋል። ሁሉንም ወገኖች ያካተተ ዘገባ ከባህር ዳር ይዘናል። አስቴር ምስጋናው

ጉልበታቸው እየዛለ የአይን ብርሃናቸው እየደከመ ሲመጣ በቀበሌ የደሃ ደሃ ተብለው ተመርጠው በባህር ዳር ዩኒቨርሲቲ ከተማሪዎች የሚተርፈውን ምግብ እያመጡ እንዲመገቡ እድል እንደተመቻቸላቸው ይናገራሉ። ይህ ከተማሪዎች የሚሰበሰበው የተራረፈ ምግብ ወይዘሮ አስረስን ለመሳሰሉ ሰዎች የእለት ጉርሳቸውን የሚሸፍን ብቻ አይደለም። የተራርፎም ሳመጣ የበለቱን በልቻ ለቤት ክረ ሳጣ አይቻርቄ ደግሞ የትራፊ ደግሞ ሽጬ ለቤት ክረ ይከፍለኝ። አሽንስ ልጅ የማደገልኝ አሁን ነ አሰናከለብኝ፣ ያሳልፍልኝ ነው ያልኩት፣ ተሰናከለብኝ ነው። በዚህ በጉንፋንም ተባለ በአሁኑም ተባለ ባህርዳር ዩኒቨርሲቲ የተማሪዎችን የተራረፈ ምግብ ለማምጣት እንዴት እድሉን አገኙት? በጉልበት የማጣትና ወላጅ ልጅ የሌለሁ እዛ ገብቼ እያመጣሁ እበላለሁ። ተራፊን ደግሞ እያሸጥኩ ምንም እያል በቤት የክረ ላይች ይሰጣል። ያንደራሽዋን ደግሞ እኛ እንበላለን። እንዲሁ የምታያት እንዴች እያደረግን አዎ እንዲህ አንብዬ ልጄን እወጣለሁ ስል ደግሞ የቤት ኪራይ ስንት ነው? ወይዘሮ ስሜ መንግስት ከወይዘሮ አስረስ ጋር ተመሳሳይ ታሪክ ያላቸው ናቸው። ስሜ ስሜ መንግስት እባላለሁ። የመጠው አንመሳሜ ደራ ወረዳ ነው። የመጣሁበትኝ ምክንያቱ አካሌን አካል አጣሁኝ፣ የምበለው አጣሁኝ። እናቴ ሞተች፣ አባቴ ሞተ፣ የምጠጋበት አጣሁኝ። መጣሁ፣ ተመዘገብኩ፣ ገባሁኝ። የት ነው የተመዘገብኩኝ? የተመዘገብኩኝ ቀበሌው ነው። የድሃ ድሃ ተብዬ ተመዘገብኩኝ። አዚህ ገባሁኝ። አንድ ልጅ ወለድኩኝ። አዚሁ ልጅሽን የወለድሽው በጋብቻ ነው ወይስ አራ ዝም ብሎ ነው? በተደፈረ በዚያ እንቀረ ቀረ አሁን አሁን፣ ሆስፒታል ልጅ ወለድኩኝ። ልጁን አሳደግኩት፣ ልጁን አሳደግኩት። ስንት አመቱ ነው ልጅሽ? 15 አመት ነው። 15 አመቱ ነው ልጅሽ? ልጅን በዩኒቨርሲቲው እንጀራ ነው ያሳደኩት፣ እየለመንኩ ሳጣም እየለመንኩ ነው ያሳደኩት። ከዩኒቨርሲቲው እንጀራ የምታመጪውን ትበላላችሁ? አዎ፣ የተረፈውን ደግሞ አሰጣለሁኛ እሸጣለሁኛችን ለልብሱም ለጫማውም አረጋለሁ። አሁን ይሄ በሽታ ከመጣ በኋላ ተዘጋብን ብለ ምን እናርገው ምን እናርገው ምን ምን ብለው፣ እነዚህንና ሌሎች ከአንድ መቶ ስልሳ በላይ የሆኑ ችግረኛ ሰዎች በአሁኑ ሰዓት ከኮሮና ቫይረስ ጋር በተያያዘ ተማሪዎች ትምህርት በማቆማቸውና ዩኒቨርሲቲዎች በመዘጋታቸው የሚልሱት የሚቀምሱት አጥተዋል። ዘንባባ የባህር ዳር ልጆች ህብረት በሚል የተሰባሰቡት በውጭ ሀገር የሚኖሩ የከተማዋ ተወላጆች በቅርቡ አሰባስበው በላኩት ገንዘብ ለእነዚህ ለ160 ችግረኞች ድጋፍ ማድረጋቸውን ገንዘቡን ተቀብሎ ድጋፉን ያደለው ወጣት ለቤዛ አለሙ ይናገራል። መጀመሪያ ለ50 ሰዎች ቢያንስ ቢያንስ የወር አስቤዛ እንዲሸፍን ተፈልጎ ነበር ተልእኮ የነበረ ግን በየክፍለ ከተማው የተወሰነ ሰዎችን ማለት በየአካባቢ ባሉበት ለምሳሌ እኒሆም በዚህ ባለበት ክፍለ ከተማ የተወሰኑ ሰዎችን ደግሞ ሌሎችን በያሉበት አካባቢ አድርገው ለሃምሳ ሰዎች ቢያንስ እንዲደርስ ተፈልጎ ነበር። ግን ከታሰበው ውጭ ሆኖ ሰውም እየበዛ በእያንዳንዱ ክፍለ ከተማ የተወሰኑ ሰዎች ሲሰበሰቡ ግን ከታቀደ ውጭ ነው ትንሽ ሰው ወደ መቶ ስልሳ ሰዎች አካባቢ የሚሆኑ ሰዎች ተደራሽ ለማድረግ ተሞክሯል። ግን ያም ሆኖ በቂ አልነበረም እና አሁንም እነዚህ ሰዎች በችግሩ ስለሚገኙ አስቸኳይ እርዳታ የሚፈልጉ ሰዎች ናቸው። የኮሮና ቫይረስ ወረርሽኝ መቼ እንደሚጠፋና ዩኒቨርሲቲዎችም መቼ እንደሚከፈቱ አይታወቅም። ኑሯቸውን በባህር ማዶ ያደረጉ ዘንባባ የባህር ዳር ልጆች ህብረት አባላት ከላይ ቁጥራቸው የተጠቀሱትንና ሌሎች በከተማ ውስጥ የሚኖሩት ችግረኞችን ለመርዳት ሰፊ እንቅስቃሴ ጀምረዋል። በአሜሪካ አትላንታ፣ ጆርጂያ ግዛት ውስጥ የሚኖሩት የማህበሩ ሊቀመንበር አቶ አስማማው አድማሱ ይህንን ይናገራሉ። በአሜሪካ ሀገር እና በአውሮፓ በደቡብ አፍሪካ በሚኖሩ የባህር ዳርና አካባቢዋ ተወላጆች በበጎ ፈቃደኞች የተቋቋመ ነው። አንድ ዓመት ይሆነዋል ማህበሩ ከተቋቋመው። ሀምሳ ሰው ለመርዳት ነበረ። እዛ ጉዳያችንን የሚያስተባብሩልን ተወካዮቻችን እየዞሩ ያን እርዳታ ለማድረግ በሚሞክሩበት ሰዓት በጣም ለማየት እንኳን የሚሰቀጥታ አይነት ችግሮች ስላዩ እና በጣም ብዙ መሆኑን ስላረጋገጡ ወደ ሶስት እጥፍ ኤክስቴንድ እንዲሆን የተደረገው እና ወደ መቶ ሀምሳ ሰው ከፍ ያለበት ምክንያት እሱ ነው። ለዛም ነው ችግሩ ተጨማሪ ስራ ያስፈልገዋል ብለን ያመንን ጥሪ ማድረግ የምንፈልገው በተለያየ የውጭ ዓለም የምትኖሩ የባህር ዳርና አካባቢዋ ተወላጆች፣ በተለያየ አካባቢ ተወካዮች አስቀምጠናል። በማህበራችን የፌስቡክ ፔጅ የባህር ዳር ልጆች ህብረት ይባላል የፌስቡክ ፔጃችን። በኢሜይልም እንዲዙ ሊያገኘን የሚፈልግ ሰው ካለ የባህር ዳር ዘንባባ አት ያሁ ዶት ኮም ነው ኢሜይላችን። በእነኚህ ኮንታክት ኢንፎርሜሽኖች ከአጽናፍ አጽናፍ ያሉ የባህር ዳር አካባቢ ተወላጆች ሊያገኙን ይችላሉ። ኑ እንቀላቀል፣ አብረን እንስራ፣ ጥሪያችን ነው። እነዚህን ዜጎች ለመታደግና ዘንባባ የባህር ዳር ልጆች ህብረትን ለመቀላቀል ለምትፈልጉ ከላይ የተጠቀሰውን ድረገጻቸውን ይጎብኙ። በየሀገሩ ያሉ ወኪሎቻቸውን ለማግኘት ደግሞ በድረገጻችን በተዘጋጀው ቪዲዮ ላይ ይመልከቱ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ባህር ዳር አመሰግናለሁ አስቴር። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች። ናይጄሪያ በኢኮኖሚዋ ላይ የሚኖረውን ጉዳት ለማስወገድ በሚል ኮሮና ቫይረስን ለመከላከል አግዳው ከነበረው እንቅስቃሴ የተወሰነውን ለማላላት ባለፈው ሰኞ ወስናለች። ለሳምንታት ያህል ተጥሎ የቆየው የመንቀሳቀስ ገደብ በሚሊዮኖች የሚቆጠሩ የንግድ ተቋማትን እየጎዳ እንደሆነ ተነግሯል። ከውሳኔው ጋር የማይስማሙ ሰዎች በበኩላቸው እገዳውን ማላላት የባሰ የጤና ችግር ያስከትላል እንደሚሉ ሪፖርተራችን ቲሞቲ ኦቢዮዙ ከአቡጃ በላከው ዘገባ ጠቁሟል። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች አዘጋጅተዋለች። ማይክል ኩንዱን የተባሉ የኮምፒውተር ስራ ባለሙያ ትናንት ማለዳ እገዳው እንደላላ በስራ ገበታቸው ተገኝተዋል። አቡጃ በሚገኘው ኒያኒያ ገበያ ባለው የስራ ቦታቸው ለአምስት ሳምንታት ያህል ባለመገኘታቸው ማጽዳት ቢያስፈልገውም ወደ ስራ በመመለሳቸው ደስተኛ መሆናቸውን ገልጸዋል። ቀስ በቀስ የሚሆን ነገር ነው። እንደ ድሮ አይሆንም መቼም። ነገር ግን ከእግዚአብሔር ጋር መስተካከሉ አይቀርም። የስራ ሁኔታ ከጊዜ ጋር ይስተካከላል ይላሉ ኮንዶን ናይጄሪያ አቡጃ ሌጎስና አውጉን ላይ ለ35 ቀናት ያህል ደንግጋው የነበረውን የመንቀሳቀስ ገደብ ፕሬዚደንት መሐመዱ ቡሃሪ ባዘዙት መሰረት አላልታለች የመንቀሳቀሱ ዕገዳ የሀገሪቱ ኢኮኖሚን መጉዳቱን ፕሬዚደንቱ አምነው ተቀብለዋል በተለይም የተጎዳው ለመኖር በዕለታዊ ገቢ ላይ የሚተማመነው ወሳኝ የማይባለው የሥራ ዘርፍ መሆኑ ታውቋል የኩንዱን የሥራ ዘርፍ አይነት ማለት ነው። እገዳው የስራ ዘርፌን ኩፍኛ ጎድቷል። በመሰረቱ ለመስራትም ሆነ ደንበኞችን ለማግኘት ከባድ ሆኖብኛል ሲሉ ኩንዱን አስረድተዋል። ናይጀሪያ እገዳውን ያላላችው የኮሮና ቫይረስ በሽተኞች ቁጥር እየጨመረ በሄደበት ወቅት ነው። ባለፈው ሳምንት በየዕለቱ የሚነገረው የቫይረሱ በሽተኞች ቁጥር እጥፍ መሆኑ ተዘግቧል። ትላንት 2500 መድረሱ ተገልጿል። የማላላቱን እርምጃ የማይደግፉ ሰዎች የፕሬዚዳንቱን ውሳኔ እያወገዙ ነው። አቡበከር እህቱ የተባሉ የአቡጃ ነዋሪ አብራርተውታል። አቡበከር እህቱ እኔ በበኩሌ የእንቅስቃሴ ማላላቱ ውሳኔ አላስደሰተኝም ፌዴራል መንግስት በተለይም ፕሬዝዳንቱ ጥሩ አማካሪዎች ቢኖሯቸው ኖሮ በአሁኑ ወቅት እገዳውን ማንሳቱ በጣም መጥፎ ነው እላለሁ ብለዋል። አቡበከር አሆቶ። በአንዳንድ አካባቢዎች እገዳውን ከማላላት በፊት ባለስልጣኖች አዲስ ደንቦች አውጥተዋል። የሌሊት የሰዓት እላፊ ገደብ፣ በአደባባይ ሲወጡ የአፍና የአፍንጫ ጭንብል የማድረግ ግዴታና ና የአካል መራራቅን ማክበር የሚሉት ይገኙባቸዋል። በአቡጃ ከተማ ዙሪያ በሺዎች የሚቆጠሩ ሰዎች ገበያዎችንና ባንኮችን ማጥለቅለቃቸው ተገልጿል። አንዳንዶቹ የአካል መራረቁን ትዕዛዝ እንዳላከበሩ ተዘግቧል። ኦዲ ሲያካ የተባሉ የኢኮኖሚ ተንታኝ በበኩላቸው ማስጠንቀቂያ ሰጥቷል። ጋና የመንቀሳቀስ ገደቡን አላልታ ነበር። ያስከተለው ሁኔታ ግን ጥሩ አልነበረም። ስለሆነም የማላላቱን ውሳኔ ለመቀልበስ ተገዳለች። በናይጀሪያም እንደዚያ ይሆናል ማለት ሳይሆን ከህዝባችን ብዛት የተነሳ እንደዛ የመሆን እድል አለ በማለት ሲያካ አስረድተዋል። ናይጀሪያ እስካሁን ባለው ጊዜ 17ሺህ ለሚሆኑ ሰዎች የኮሮና ቫይረስ ምርመራ አካሄዳለች። ከሌሎች የአፍሪቃ ሀገሮች ሲነጻጸር ግን ዝቅተኛ ቁጥር ነው ተብለዋል። በቀጣዮቹ ሳምንታት ውስጥ ሰፊ ምርመራ እንደሚካሄድና ንክኪ ያላቸውን ሰዎች የመፈለጉ ተግባርም እንደሚጠናከር የሀገሪቱ ፕሬዝደንት ቡሃሪ ቃል ገብተዋል። ነቃፊዎች ግን ፕሬዚዳንቱ የገቡት ቃል ተግባራዊ ይሆን እንደሆነ እናያለን ይላሉ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳ ናቸው ዝግጅቶች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ፕሮዲውሰሩ ንጉሱ ታምሬ ያስተናገድኳችሁ፣ እኔም ሶሎሞን አባተ በመላ ባልደረቦቻችን ስም እንሰናበታችኋለን። በነገ ምሽት መደበኛ ዝግጅታችን እንገናኝ። ለዛሬ ሰላም ጤና ይስጥልኝ። በደህና ደሩ።